The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በየቀኑ ከሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምሯል። በጊዜ ሂደት በዝግታ ነገር ግን ሁነኛ በሚሰኝ መልኩ በሰው ልጅ ሕይወትና ጠባይ ላይ አዎንታዊ ለውጥ እንዲያመጣ ይታመናል። ያንድን ሰው የማመዛዘን አቅም የሚያጎለብት ከሚፈለገው ግብም ለመድረስ ምናልባትም ዘላቂ ለውጥ ጭምር የሚያስገኝ ሊሆን ይችላል። በእርግጥ ያን እያደረገ ይሆን? እረ ለመሆኑስ ይሄ ሁሉ ተስፋ የተጣለበት ነገር ራሱ ምን ይሆን? የኛ የሆነ ትምህርት ኖሮና አቅም ራሳችን በራሳችን የመሰረት ነው። ትምህርት ከኖረን ቆይቷል። ሰዎች በራሳቸው ነፃነት ኑሯቸው ማሰብ እንዲችሉ፣ ነገሮችን ማገናዘብ፣ መረጃዎችን መፈተሽ እና ተአማኝነታቸውን አይተው መቀበል፣ እንደዚሁም ተአማኝነት የሌላቸው እና መሰረት የሌላቸው ነገሮችን ደግሞ ላለመቀበል የሚያስችል የአስተሳሰብ ችሎታ ስነ ምግባር የተላበሰ ሞራል ያለው እንደዚሁም የሰው መብት የሚያከብር አይነት ፍጡሩ እንዲሆን ለማድረግ የምንጠቀምበት ሂደት ነው። በብዙ መንገድ እንማራለን፣ ብዙ ነገርም እንማራለን። ያ ሁሉ ግን ተጨንቆ ከዛሬ የተሻለ ነገ እንዲኖረን እና የተሻለ ኑሮ እንድንመራ የሚያስችለን ችግር የሚፈታ መሆን አለበት ነው ብዬ ነው ማምነው። አሁን ጉዳዩ የቅርባችን ትምህርት ነው። የሰማችኋቸው ደግሞ ዶክተር ሐዋኒ ንጉሴ ከሎስ አንጀለስ፣ ዶክተር አዳነ ገቢያው ካሳ ከሽካጎ እና ዶክተር ፋንታሁን አድማስ ከአዲስ አበባ ናቸው። በትምህርት ጉዳዮች ላይ ላተኮረ ሰፋ ያለ ደርዝ ያለው ወቅት ዜናውን ተከትለው ይመለሳሉ። ጠብቋቸው። African army had defeated, definitively defeated, uh, European army. There had been setbacks. በአድዋ ጦርነት ታሪክ ውስጥ የምናገኛቸው ከዚያ በፊት ሆነው የማያውቁ ሁለት አበይት ጉዳዮች አሉ። ከእነኚህም አንዱ አንድ አፍሪካዊ ጦር በማያዳግም መልኩ አውሮፓዊ ጦር ሰራዊትን ድል ሲነሳ የመጀመሪያው መሆኑ ነው። ሰሞኑን አየሩ በታሪካዊው የ125ኛው የአድዋ ድል መታሰቢያና ባሻገርም ባሉ ጉዳዮች የተሞላ ይመስላል። የትላንቱንና የዛሬዎችን የታሪክ ጸሐፍትና ተመራማሪዎች እኩል ያስደመመው የአድዋ ድል ታሪክ ዘንድሮም ዓመታዊ መታሰቢያውን አስታኮ እያወያየ ይገኛል። በአንዳንዶች ዘንድ ኢትዮጵያ ዛሬ ካለችበት ሁኔታ ጋርም ተገናኝቷል። አሁን ታሪክ ትላንትናና ዛሬ የሰማችኋቸውም የአድዋ ጦርነት በዘመነ ቅኝ ግዛት የአፍሪካ ድል The Battle of Adwa, African Victory in the Age of Empire የተሰኘው መጽሐፍ ደራሲ የሲያትሉ የዋሽንግተን ዩኒቨርሲቲ የታሪክ መምህር ፕሮፌሰር ሬይመንድ ጆናስ ናቸው። የአዲስ አበባ መስኮት ሲከፈትም ንጉሴ አክሊሉ ዛሬም በመሬት ጉዳይ ዙሪያ የተሰናዳ ቅንብር ይዞ ብዙ አመታት በታሪክ የኋሊዮሽ ይዞን ይጓዛል። እሁድ የካቲት 21 2013 ዓ ም ጤና ይስጥልኝ። እንደምናመሻችሁ ክብራትና ክብራን አድማጮቻችን እንደምንሰነበታችሁ። ለዕለቱ ከተሰናዱት ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቀናባሪ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መለሳለሁ። እንዳትሄዱ። እንደምናመሻችሁ አድማጮች። የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ትግራይ ክልል ውስጥ እየተፈጸሙ ናቸው በሚባሉ የጭካኔ አድራጎቶች ላይ የሚወጡ ዘገባዎችና የክልሉ ሁኔታ እየተበላሸ መሄድ በብርቱ ያሳሰበው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ትላንት ቅዳሜ ባወጡት መግለጫ አስታውቀዋል። የውጭ ጉዳይ ሚኒስትሩ የጭካኔ አድራጎቶች በኢትዮጵያ ትግራይ ክልል ሲሉ ባወጡት በዚህ መልእክታቸው በዛ ባሉ ድርጅቶች ባወጧቸው ሪፖርቶች የጠቁሟቸውን ትግራይ ውስጥ በተለያዩ ወገኖች የሚፈጸሙ ግድያዎችን፣ በግዳጅ ማፈናቀልና የጾታ ጥቃቶች፣ የበረቱ የሰብአዊ መብት ጥሰትን እንደሚያወግዙ የውጭ ጉዳይ ሚኒስትሩ ገልጸዋል። እየተባባሰ የመጣው የሰብአዊ ቀውስ እንደሚያሳስባቸው የውጭ ጉዳይ ሚኒስትሩ ጠቅሰው፣ ክልል ውስጥ ያለው ሁከት እንዲያበቃ፣ ሰብአዊ እርዳታ ያለገደብ እንዲደርስ ለማስቻል እንዲሁም ተፈጽመዋል በተባሉት ግፎችና የሰብአዊ መብት ጥሰቶች ላይ ዓለም አቀፍና ገለልተኛ ምርመራ እንዲካሄድ ሙሎ ፈቃድ እንዲሰጥ በማድረግ አስፈላጊነት ላይ ከኢትዮጵያ መንግስት ጋር በተደጋጋሚ መነጋገራቸውን አመልክተዋል። አድራጎቶቹን የፈጸመ አካልም ተጠያቂ መሆን እንደሚገባቸው የውጭ ጉዳይ ሚኒስትሩ አሳስበዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤትና የውጭ ጉዳይ ሚኒስቴር የሰብአዊ እርዳታ ያለ አንዳች መገደብ ለማድረስ፣ ተፈጽመዋል በተባሉ የሰብአዊ መብቶች ጥሰቶች ላይ ምርመራ ለማድረግ እንዲሁም የአድራጎቶቹን ፈጻሚዎች ሙሉ ለሙሉ ተጠያቂ ለማድረግ ኢትዮጵያ መንግስት አለም አቀፍ ድጋፍን እንደሚቀበል አርብ የካቲት አስራ ዘጠኝ ሁለት ሺ አስራ ሶስት አመተ ምህረት ማሳወቁን መንግስታቸው እንደሚያደንቅም ሚኒስትር ብሊንከን ገልጸዋል። እነዚህን ቃል የተገባባቸውን ጉዳዮች ተግባራዊ ለማድረግ አለም አቀፉ ማህበረሰብ በጋራ መስራት እንደሚገባውም አሳስበዋል። ከሁሉ ቀዳሚ መሆን የሚገባው ግን የኤርትራና የአማራ ክልል ልዩ ኃይል ከትግራይ ክልል በአስቸኳይ መውጣታቸው ነው ብሏል። በግጭት ውስጥ በመሳተፍ ላይ የሚገኙ ሁሉም አካላት ራሳቸውን ከግጭት አቅበው በትግራይ ክልል ውስጥ ድጋፍ ለሚያስፈልጋቸው ዜጎች ድጋፍ እንዲደርስ መፍቀድ እንደሚኖርባቸውም መግለጫው አሳስቧል። ይህንን ግብ እውን ለማድረግም ዩናይትድ ስቴትስ ከሌሎች የአለም አቀፍ ማህበረሰብ አባላት ጋር ለመስራት ዝግጁ መሆኗልና ለዚህም የዩናይትድ ስቴትስ አለም አቀፍ ተራድኦ ድርጅት ዩኤስአይዲ ቡድን ወደ ኢትዮጵያ በመላክ እንደሚሰራ አስታውቋል። አድማጮች፣ በዚህ ጉዳይ ላይ የኢትዮጵያ መንግስት፣ የኤርትራ መንግስትና የአማራ ክልል መንግስትን ምላሽ አካተን በነገው ምሽት ተጨማሪ ዘገባ ይዘን እንመለሳለን። እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ ነው። በዲሞክራቲክ ኮንጎ ምስራቃዊ ግዛት ውስጥ የዲሞክራሲያዊ ኃይሎች ጥምረት ተብሎ የሚጠራውና የተለያዩ ጥቃቶችን በማድረስ የሚታወቀው ጦር አባላት ናቸው የተባሉ ታጣቂዎች ለሁለት ቀናት ባደረሱት ጥቃት አስር ሰዎች መግደላቸውን የሀገሪቱ የጦር ሰራዊት አስታወቀ። ታጣቂዎቹ በሰሜን ምስራቅ ኢቱሪ ግዛት ውስጥ የሚገኘው ቦዮ ውስጥ ያሉ ስምንት መንደሮችን ያጠቁ ሲሆን ካይናማ በተሰኘው መንደር ደግሞ ሁለት ሰዎችን እንደገደሉ የጦር ሰራዊቱ ቃል አቀባይ ሉቴናንት ጁሊስ ንጎንጎ ተናግረዋል። ሁሉም ጥቃቱ የደረሰባቸው አካባቢዎች ዩጋንዳን በሚያዋስነው ምስራቃዊ የዴሞክራቲክ ኮንጎ ክፍል የሚገኙ ናቸው። በዛሬ ሁለት የሚያንማር የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ በከፈቱት ተኩስ ቢያንስ አስራ ስምንት ሰዎች ሲሞቱ ከሰላሳ በላይ ደግሞ ቆስለዋል። ይህም በአውሮፓውያኑ የቀን አቆጣጠር የካቲት አንድ ወታደራዊ ኃይል ስልጣን ከተቆጣጠረ ወዲህ ከፍተኛ ሞት የተሰማበት የተቃውሞ ሰልፍ መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብቶች ድርጅት አስታውቋል። የሰብአዊ መብት ድርጅቱ ቃል አቀባይ ራቪና ሻምዳሳኒ ባወጡት መግለጫ በሀገሪቱ የተለያዩ አካባቢዎች ቀኑን ሙሉ ፖሊስና ወታደራዊ ኃይሎች ሰላማዊ ተቃዋሚዎችን በጦር መሳሪያ ሲያሳድዱ ነው ያሉት ብለዋል። አክለውም ወታደሩ በሰላማዊ ተቃዋሚዎች ላይ ኃይል መጠቀሙን በአስቸኳይ እንዲያቆም ጠይቀዋል። የኮሮና ቫይረስ ወረርሽኝ ስርጭት ባየለበት ወቅት የሮማው ሊቃነ ጳጳሳት አባ ፍራንሲስ በኢራቅ ሊያደርጉት ባሰቡት ጉዞ በርካታ ኢራቃውያን እርሳቸውን ለማየት ሊወጡ ይችላሉ የሚል ስጋት እንዳሳደረባቸው የተላላፊ በሽታዎች አጥኚ ባለሙያዎች ተናገሩ። ጳጳሱ ጉዞውን እንዲሰርዙ እስካሁን የጠየቃቸው አካል ባይኖርም የኢራቅ መንግስት በሀገሪቱ ያለውን አንጻራዊ መረጋጋት ለማሳየት የጳጳሱን ጉብኝት እንደምትፈልገው ተገልጿል። ከመጋቢት አምስት እስከ ስምንት ድረስ የታቀደው ጉዞ ለኢራቅ ክርስቲያን ወታደሮች መንፈሳዊ አገልግሎት ለመስጠትና ቫቲካን ከሙስሊም ሀገሮች ጋር ያላትን ግንኙነት ለማጠናከር የታለመ ነው። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የእሁድ ምሽት የራዲዮ መጽሔት ዝግጅቶቻችን ጋር አብራችሁን ቆዩ። ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እሁድ የካቲት 21 2013 ዓ ም የራዲዮ መስሄድ ጀመረ። የፕሮግራሙ አዘጋጅና አቀናባሪ አሉላ ከበደ ነኝ። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮችም ጋር እስከ አራት ሰዓት አብሬያቸው አመሻለሁ። በእጅጉ ከሚሸነቁጠው የክረምቱ ቅዝቃዜ መሃል ለካንስ ፈጽሞ የማይበገረው ውስጥን የሚያበረታ በበጋ ፀሐይ የሚመስል ታላቅ ጉልበት ውስጤ ከትሟልና ያለው ማን ነበር? አሁን ችግሮች ተደራርበው የህይወት ፈተና እጅግ ከብዶ ዙሪያው ገደል ሲመስል፣ ያኔም የውስጤ ብርታት ለሚፈለግበት ይውላል የሚል ይመስላል። እንደ አውሮፓውያን የዘመን አቆጣጠር በ1957 ዓ ም በ44 ዓመቱ የሥነ ጽሁፍ የኖቤል ተሸላሚ ለመሆን የበቃው ፈረንሳዊ ፈላስፋ፣ ደራስና ጋዜጠኛ አልበርት ካሙ ነው። ታላቅ ከበሬታ ካገኙት የሥነ ጽሑፍ ሥራዎቹም ዘ ስትሬንጀር፣ ዘ ፕሌግ፣ ሚትስ ኦፍ ሲፊስ፣ ዘ ፎል እንዲሁም ዘ ሪቤል የሚሉት ይገኙባቸዋል። የካሙን ሥራዎች የሚመለከተውን ወግ ለሌላ ጊዜ እናቆይና ፈተና ሲበዛ አእምሮ በሚያላሽቁ አስጨናቂ ሀሳቦች ሲዋጥ ሁለመናን በእጅጉ ከሚያደነዝዘው ውጥረት ይልቅ ምላለማ በጀት የሚያግዙ ሀሳቦች ማፍለቅ ወደሚያስችል መንፈስን ወደሚያረጋጋና ያን የውስጥ ጥንካሬ የሚቀሰቅስ ማስታወሻ ከልባችን ጥፈን ወደ ምሽቱ ቅንብሮች እንዝለቅ። አድዋ ተወዳጇ ድምፃዊት ጂጂ እጅጋየሁ ሽባባው ቦደር በሌላዋ ጨዋታዋ እንዳቀነቀነችው እዚሁም ወደ ምሽቱ ቀዳሚ ዝግጅት መሰስንበል አንድ መቶ ሃያ አምስተኛው የአድዋ ድል መታሰቢያ በተለያዩ ሀገሮች ከሚኖሩ ኢትዮጵያውያን ዘንድ መሰንበቻውን በልዩ ልዩ ስነስርዓቶች በመከበር ላይ ነው። የአድዋ ጦርነት በዘመነ ቅኝ ግዛት የአፍሪካ ድል ደባርም ኦፍ አድዋ አፍሪካን ቪክቶሪ ኢንደ ኤጅ ኦፍ ኤምፓየር የተሰኘው መጽሐፍ ደራሲ የሲያትሉ የዋሽንግተን ዩኒቨርሲቲ የታሪክ መምህር ፕሮፌሰር ሬይመንድ ጆናስ ናቸው። በርዕሱ ዙሪያ ከሚጠቀሱ መጽሐፍትም አንዱና ቀዳሚው ነው። በአድዋ ጦርነት ታሪክ ውስጥ የምናገኛቸው ከዚያ በፊት ሆነው የማያውቁ ሁለት አበይት ጉዳዮች አሉ። ከእነኚህም አንዱ አንድ አፍሪካዊ ጦር በማያዳግም መልኩ አውሮፓዊ ጦር ሰራዊትን ድል ሲነሳ የመጀመሪያው መሆኑ ነው። ከዚያ ቀደም አውሮፓዊ ሰራዊት ሁነኛ ተዋጊ ጦር ገጥሞት ግስጋሴው እንዲገታ ተደርጎ ያውቃል። ለምሳሌም ያህል የእንግሊዝ ጦር ሰራዊት ከዚያ ጦርነት ጥቂት ዓመታት ቀደም ብሎ በጊዜው ከነበረው የዙሉ ንጉሳዊ አስተዳደር ጋር ባደረገው ጦርነት ብርቱ ፍልሚያ ገጥሞት ነበር። ይሁን እንጂ ለጊዜው ግስጋሴውን ገታ እንጂ፣ የኋላ ኋላ ግን የመጨረሻው ውጤት ምን እንደሚሆን አጠራጣሪ አልነበረም። ይህ ለማንም ግልጽ የሚመስል አስተሳሰብ ወይም እምነት ለምሳሌ የሚሃል ከዩናይት ስቴትስ ታሪክ ከስተርስ ላስት ስታንድ በመባል በሚታወቀው ጦርነት ወቅት ከሆነው ጋር በማነጻጸር ማየት ለሚፈልግ ሰው ዩናይትድ ስቴትስ በዚያ ውጊያ ከባድ ሽንፈት እንደገጠማት ይረዳል። ይሁን እንጂ ያ እጅግ የበረታና ያለመታከት የተካሄደ ጥረት ውጤት ነው። ኢትዮጵያ የተጎናጸፈችው ድል ግን የማያዳግም ነበር። የኢትዮጵያ ሉዓላዊ ዳር ድንበር በብቃት የተከበረበት በድፍን አፍሪካም ኢትዮጵያን ብቸኛዋ ቅኝ ያልተገዛች አገር ያደረጋድል ያ ያኔም ሆነ አሁን ለማሰብ እንኳን በእጅጉ የሚገድ አስደማሚ ስራ ነው። ለዚያ ወቅት ፍጹም ልዩ የሚያደርገው ሌላው ጉዳይ ደግሞ በ19ኛውም ዓመት መገባደጃ ተቀባይነት ያገኘው የተለመደ አስተሳሰብ Africa At the time, I mean, what made it especially, I think, important was that common sense in the late 19th century had it that Africa was going to suffer the fate that the Americas suffered—that they would be colonized and populated by Europeans. Adwa, in a very dramatic fashion, put that. አሜሪካ የተባለው ምድርም በአውሮፓ ድል ሊነሳና የአውሮፓ ቅኝ ግዛት ሊሆን እናም አውሮፓውያን ሊሰፍሩበት የመቻላቸው የታመነበት መሆኑ አድዋ ታዲያ ባልተጠበቀና አስገራሚ በሆነ ድርጊት ያን እሳቤ ብርቱ ጥያቄ ላይ ጣለው። ሃርቫርድ ዩኒቨርሲቲ በጊዜው የጣሊያንን ታሪክ በማጥራት ላይ በነበሩት አሁን ደግሞ እዚያው ሃርቫርድ በረዳት መምህርነት በማገልገል ላይ ከሚገኙት ዶክተር ጃሽ ዌልስ የፕሮፌሰር ሬይሞንድ ጆናስ መጽሐፍ በወጣበት እንደ አውሮፓውያኑ የዘመን አቆጣጠር በ2012 ዓ ም ካደረጉት ቃለ ምልልስ የተወሰደ ነው። የአድዋ ጦርነትን ወሳኝነት በመጽሐፉ ጥሩ አድርገው አብራርተዋል። ኢትዮጵያ በአድዋ የተቀዳጀችው ድል ለኢትዮጵያና ለጣሊያን ብቻ ሳይሆን የመጪውን የዓለም የፖለቲካ አቅጣጫ ለመወሰን ጭምር ወሳኝ ሊሆን የቻለበትን ምክንያት አስመልክቶ ጥቂት ቃላት ሊሉ ይችሉ ይሆን በሚል ያቀረቡላቸው ጥያቄ ፕሮፌሰር ሬምን ጆናስ የሰጡት ምላሽ ነበር። የካናዳው የኮንኮርዲያ ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር ፓውሎስ ሚልኪያስ እና ከዋሽንግተን ወጣ ብላ በምትገኘው የቦልቲሞር ከተማ ያለው የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር ጌታቸው መታፈሪያ በጋራ የጻፉት የአድዋ ጦርነት ኢትዮጵያ በአውሮፓ ኮሎኒያሊዝም ላይ የተቀዳጀችው ታሪካዊ ድል ምልሰት በሚል የጻፉት መጽሐፍ ሌላ ነው። ቀደም ብዬ እንደጠቆምኩት በተለያዩ ሀገሮች የሚኖሩ ኢትዮጵያውያን አንድ መቶ ሀያ አምስተኛውን የአድዋ ድል መታሰቢያ ያስታከው መሰንበቻውን ያከናወኗቸውን በርካታ ስነስርዓቶች ተከታትለናል። የተወሰኑትንም ጋብዘን የአድዋን ታሪካዊ እሴትና ዛሬ ላይ ሊኖረው የሚችለውን ፋይዳ አስመልክቶም አወያይተናል። ለምሽቱ ጊዜያችን ከፈቀደ የተወሰኑትን እናሰማለን። አሁን ግን ቀደም ብለን ቀጠሮ ወደ ሰጠንበት ርዕስ ልናቀና ነው። ወደ ምሽቱ ውይይት ክፍለ ጊዜ አብይ ርዕስ ለመሆኑ መማር ለአመታት የሚዘልቅ ትምህርት መከታተል ለምን? በጣም አመሰግናለሁ ለጊዜ ስለሰጠ። እኔ ሀዋኒ ንጉሴ ይባላለው። አሁን በረዳት ፕሮፌሰርነት እዚህ ሳተርን ካሊፎርኒያ ብራንድመን ዩኒቨርሲቲ የሚባል ትምህርት ቤት ውስጥ ነው የማስተምረው። ኤርሊ ቻልድ ኤጁኬሽን ጋር የተያዘ ነገር ነው የማስተምረው፣ ግን ያው ቻልድ ዴቨሎፕመንት አለው እና ሌላም ሌላም ነገሮች አሉ። ዋናው ጥናት ማደርገው በኤርሊ ቻልድ ኤጁኬሽን አካባቢ ነው። ግን ደግሞም እዚህም ላሉ ልጆች በተለይ ጥቁር ልጆች እንዴት እንደሚማሩ እንዴት መማር እንዳለባቸው እኩል ይዘት የያዘ ጥናት አደርጋለው። ያለፈው አመት ከዶክትር ቴንስ ስራ ካጠናሁት ጥናት ጋር የተያያዘ በዛ ምክንያት ኤርሊ ቻልድ ኤዱኬሽን ኢትዮጵያን መስርተናል። ዋናው ስራዊ የኤርሊ ቻልድ ኤዱኬሽን ኢትዮጵያ አሁን ያለበት በተለይ ከትምህርት ቤት ውጭ ያሉ ልጆችን እንዴት ነው አካተን በአገር አኳያ ሰፋ ያለ የትምህርት ፕሮግራም እንዴት ነው የምናያይዘው በማለት ነው። ዶክተር ፋንታሁን እዚህ ያለ ከነርሱም ጋር ከዩኒቨርሲቲ ጋር ከልዩ ልዩ ኦርጋናይዜሽኖች ጋር ተያይዘን አንዳንድ የትምህርት ቤቶችን ስልቶች ለማስፋፋት ነው እንግዲህ የተነሳ ነው እስካሁን ድረስ በጣም ድጋፍና ካቤ እየተሰማን ነው እንድንሰራ እሱ ነው እንግዲህ ለጊዜው አመሰግናለሁ። ስሜ የአዳነ ገበያው ካሳ ነው። እዚህ ኢሊኖይ ፕሪሪ ስቴት ኮሌጅ የተቋማዊ ምርምርና የቅድ ዲሬክተር ሁኜ ነው ምሰራው እና የተቋማዊ ምርምር ምንድን ነው? የአንድ ከፍተኛ ትምህርት ቤቶች እዚህ አሜሪካ ውስጥ ተቋማዊ ምርምር ኢንስቲትዩሽናል ሪሰርች የሚሉት በእንግሊዝኛው ቢሮ አላቸው ሁሉም። እና ውሳኔ ሲወስኑ እቅድ ሲያወጡ ይሄ ቢሮ ነው ኃላፊነት የሚሰጠው መረጃዎችን ተንትኖ አጥንቶ በማቅረብ በመረጃ ላይ የተመረኮዘ ውሳኔ ለመስጠት የሚረዳ መስሪያ ቤት ነው። ኢትዮጵያ ውስጥ በነበርኩበት ጊዜ በመምህርነትና በርዕሰ መምህርነት እንዲሁም በትምህርት አስተዳደር አገልግያለሁ። እንደዚሁም የተማርኩት በትምህርት አመራር ዘርፍ ነው። ጀርመን በረምረቃ እንደዚሁ በቴክኒክና ሙያ ትምህርት አስተዳደር እንደዚሁ አጥንቻለሁ። እና ሙያ ሁሉ ከትምህርት አስተዳደር ጋር የተገናኘ ነገር ነው። አመሰግናለሁ። አመሰግናለሁ። እኔም ስሜ ፋንታሁን አድማስ ነው የሚባለው በአዲስ አበባ ዩኒቨርሲቲ በአርሊ ቻይልድሁድ ኬር ኤንድ ኤጅኬሽን ሴንተር ወይም ሴንተር ፎር አርሊ ቻይልድሁድ ኬር ኤንድ ኤጅኬሽን ተባባሪ ፕሮፌሰር ነኝ። በማስተማር እና በምርምር ስራዎች እየተሳተፍኩ ነው ያለሁት። ትኩረት የማደርገውም በልጆች እድገት እና ትምህርት፣ እንዲሁም ጤና ላይ የተመለከቱ ነገሮችን ነው። የልጆች እድገት፣ ጤና፣ ትምህርት ከስር ከመሰረቱ ከተስተካከለ ሌላውም የተሻለ ይሆናል የሚል እምነት ስላለኝ እዛ ነው ማተኩረው። የፒኤችዲ ጥናት የዛ ላይ አድርጌ በአዲስ አበባ የሚገኙ የመንግስትና የግል ትምህርት ቤቶች የሚማሩ ህጻናት አእምሯዊ እድገታቸው ከምን ጋ የሚማሩት ትምህርት አይነት ከሚማሩበት ትምህርት ወላጅ ከሚመነጩ ምክንያቶች ነው የሚል ዝምድናው ምን ይመስላል የሚለውን በዛ ጀመርኩ። እንግዲህ ከዛ በኋላ በዚህ አካባቢ እየተማርኩም እየተመራመርኩም እየሰራሁ ነው ያለው። አመሰግናለሁ። እንግዶች ሶስታችሁንም ለዚህ ውይይት ሙያችሁ የዕለት ስራችሁም የቱን ያህል ፋይዳ እንዳለው ግንኙነቱ ምን እንደሚመስል ለአድማጮች እንዲረዱ ነው ገፋ አድርገን ትውቁን ያደረግ ነው። ይልቁንም ስራዎቻችሁን ያስተዋወቅ ነው። እስኪ ቀላል ከሚመስል ነገር ግን መሰረታዊ ከሆነ ጭብጥ እንጀምር። እናንተ የትምህርት ሰዎች ናችሁ። የምንወያይበት የሰዓቱ ትኩረት ትምህርት ነው። ጠቀሜታው ተዘርዝሮ የማያልቅ የሚመስለው ትምህርት ምንነቱን አቅርበን በማየት ብንጀምር፣ ለመሆኑ ትምህርት ምንድን ነው? ዶክተር አዳነ ከርሶል ጀምር። ትምህርትን ለመግለጽ ምናልባት የትምህርት ወይም የማስተማር ውጤት ምን ይሆናል በሚለው ብንገልጸው፣ ትምህርት ምንድነው? የተፈጥሮ ዓለም ስንኖር ያንን የተፈጥሮ ዓለም ለሰው ልጅ በሚስማማ መንገድ እየተጠቀሙ እንደዚሁም ለቀሪው ትውልድ ደግሞ ያንን የተፈጥሮ ሀብት ተጠብቆ እንዲኖር በማድረግ ለመኖር የሚያስችል የኑሮ ዘዴን የሚያስተምር ተግባር ነው። ትምህርት የማሰብ ችሎታችንን ማሻሻል፣ ከሰው ጋር አብሮ የመኖር ችሎታችንን ማሻሻል፣ ነገሮችን በስፋት እና በጥልቀት የመመልከት ችግሩን የመፍታት እንደዚያ እንደዚህ አይነት ችሎታዎችን ለማዳበር እንዲቻል እንደዚሁም ሰዎች ገለልተኛ ሆነው ማሰብ እንዲችሉ من مالتنا بس أولا يتمركز أو በራሳቸው ነጻነት ኑሯቸው ማሰብ እንዲችሉ ነገሮችን ማገናዘብ መረጃዎችን መፈተሽ እና ተአማኝነታቸውን አይተው መቀበል እንደዚሁ ተአማኝነት የሌላቸው እና መሰረት የሌላቸው ነገሮችን ደግሞ ላለመቀበል የሚያስችል የአስተሳሰብ ችሎታ ራሳቸውን ሁልጊዜ እየፈተሹ የሚሄዱበት የአእምሮ ብስለት እንዲኖራቸው ለማድረግ ነው። እንግዲህ ከዛ ሌላው ያው በሙያ ዘርፍ በተለያየ ሙያ የሚሰለትኑ ሰዎች የሚማሩ ሰዎች በዛ ሙያ ዘርፍ ደግሞ የተለየ እውቀት ይኖራቸዋል እና በአጠቃላይ ሰው በዚህ ምድር ሲኖር የተሻለ ሰው እንዲሆን የተሻለ ሰብዓዊ ፍጡሩም እንዲሆን ዝም ብሎ እውቀትም ብቻም ሳይሆን ሥነ ምግባር የተላበሰ ሞራል ያለው እንደዚሁም የሰው መብት የሚያከብር አይነት ፍጡር እንዲሆን ለማድረግ የምንጠቀምበት ሂደት ነው ማስተማር። አመሰግናለሁ። ዶክተር አዳነ ገፋ አድርገው ትምህርት የሚያስገኘውን ሁለንተናዊ ስብዕና ትምህርት እንዴት ሊቀርጸን እንደሚችል ገልጸዋል። ምናልባት ፈተና ላይ ወድቋል የምንላቸውን እንድናይም እድል የሚሰጥ ይመስለኛል። ኋላ ላይ እናነሳለን። የጥራት መጓደል ወይም ጥራት መኖር አለመኖርንም በዝርዝር እንመለከታለን። ዶክተር አዳነ ካቀረቡት እንቀጥል። ምናልባትም ወደ ትምህርት ፋይዳ ብንዘልቅ ትርጓሜውንም አስቀምጠውልናል። የትምህርት ፋይዳ ምንድን ነው የሚለው ቀደም ሲል ዶክተር አዳነ የጠቀሷቸውንም ሌሎች የምታነሷቸውም ሀሳቦች ካሉ ባጭሩ ለምን እንማራለን? ዶክተር ሀዋኒ። በጣም ጥሩ። ለምን እንማራለን? እንግዲህ ዋናው ትምህርት ከምናውቀው ሲጀምር ነው አይደለ? ለምን እንማራለን ብለን ለልጁም የምንመልሰው ልጁም ለራሱ የሚመልሰው ወላጅም የሚመልሰው ለምንድን ነው የምንማረው? ይሄ ኢንፎርማሊ የምንሰበስበው በልጅነታችን በኢንተራክሽን በምንገናኝንበት ጊዜ ወላጅ እናቱን፣ ዓለምን፣ አካባቢውን በሚያውቅበት ጊዜ ያ የተወሰነ ትምህርት ይሰጠዋል። ማለትም እናት አባቱና አካባቢው ይሄ ምንድን ነው ብሎ ሲጠይቅ ይሄ ጀበና ነው ይሉታል፣ ይሄ ሳህን ነው ይሉታል። ከዛ በኋላ ግን ሳህን እንኳን እንዴት እንደሚሰራ አሁን የምታነሳው ነገር እንዴት እንደሚሰራ ኤክስፕሎር ወይም የሚፈታት ነው። ቅድም ዶክተር አዳን እንዳሉት የሚፈታት ነው። እንግዲህ አዋቂ አስተማሪ አይደለ። እሱ ጋር ሲደርስ ትምህርት ቤት ክላስሩም ሲገባ መጽሐፍ ሲያነብ ያንን ትንሽ ይዞ የመጣውን ትምህርት ያንን ትንሽ ይዞ ይሄ ባክግራውንድ ናሌጅ ወይም ይዞት የሚመጣው እውቀት እሱ እንዴት ነው የሚስፋፋው ስንል ያ ትምህርት ቤት ገብቶ የሚስበው ነገር ይሆናል ማለት ነው። ግን ዋናው ለማስተማር ደግሞ ዋናው የሚያስፈልገው ከአስተማሪም ሆነ ከአካባቢው ይሄ ልጅ ምን ይዞ መጣ። ትምህርት የምንለው ልጅ ይዞ የሚመጣው ነገር አለ። ከሱ ተነስተን ነው ትምህርትን ማስተማር የምንችለው። መልካም ዶክተር ፋንታሁን ወደ እርሶ ልምጣ። ሌላ ተጨማሪ ጥያቄ ከማስከተሌ በፊት በቀደሙት ሀሳቦች ላይ ትምህርት ምንድን ነው ማር ለምን በሚለው ላይ አስተያየት አመሰግናለሁ ጥያቄው ሰፋ ያለ ነው ምናልባት ሰብሰብ ማድረግ ከቻልኩኝ ትምህርት እውቀት የምናገኝበት እንዲሁም የአመለካከት ለውጥ የምናመጣበት ክህሎት የምናገኝበት ነው በዛ ተነስተን የተሻለ ነገር ለመኖር የሚያስችለን ነው ብዬ ነው በአጭሩ ለመግለጽ መሞክረው እንግዲህ ትምህርት ሰፊ ነው በብዙ መንገድ እንማራለን ብዙ ነገርም እንማራለን ያ ሁሉ ግን ተጨምቆ ከዛሬ የተሻለ ነገ እንዲኖረን እና የተሻለ ኑሮ እንድንመራ የሚያስችለን ችግር የሚፈታ መሆን አለበት፣ ነውም ብዬ ነው የማምነው። መልካም መሰረቱን አስቀምጣችኋል። ትምህርት ምን እንደሆነ ከትምህርት ምን እንደምንጠብቅ በዝርዝር ተመልክታችኋል እና ወደ ዋናው ጉዳይ እንምጣ። አሁንም የኢትዮጵያን ጠቅላላ ትምህርት ይዞታ የሚመለከት ጥያቄ ላንሳ። የትምህርት ጥራት ጉዳይ ለዓመታት አነጋግሯል። በንጽጽር የተሻለ አያያዝ በታየበትም ጊዜ ስለጎደሉት ነገሮች ማንሳት ቀላል ነው። እዚህም በዩናይት ስቴትስ ስለ ትምህርት ጉድለት የሚነሳበት ጊዜ አለ። መጻፍም ያለበት መነሳትም ያለበት ይመስለኛል። ግን አሁን የሚባለው ወይም የሚነሳው በኢትዮጵያ ከዚያም በብዙ የራቀ ይመስለኛል። ቅድም የዘረዘራችኋቸው የትምህርት ጠቀሜታዎች ስለመገኘታቸው ነው ጥያቄው። ዛሬ በሚሰጠው ትምህርት ችግርን የመፍታት ጥበብ ያስተምራል? መጠየቅ፣ ማገናዘብ፣ ማመዛዘን ቅድም በዝርዝር ያነሳችኋቸውን ከትምህርት የሚገኙ ፍሬዎች ለማግኘት ያበረታታሉ። በኢትዮጵያ ዛሬ የሚሰጠው ትምህርት አሁንም እናነሳውም፣ በጠቅላላ ሁኔታ ስለሆነ በደምሳሳው ነው የምታነሱልኝ፣ እረዳለሁ። በዚህ የትምህርት ደረጃ ወይም በዚህ ጊዜ በዚህ ቦታ እያልኩ አይደለሁም። በጠቅላላ ግን የሚታወቅ ነገር አለና የመማርን ችሎታ ራሱን ያን ጥበብ ያስተምራል ወይ? ከትምህርት የሚገኝ አንዱ ነገር ነው እና መጠበብን ያበረታታለ በኢትዮጵያ ዛሬ የሚሰጠው የትምህርት አይነት የስርዓተ ትምህርት አቀራረጹንም ሊጨምር ይችላል። ከልጆች የትምህርት አሰጣጥ ምናልባትም ከፍ ያለውን እንድትመለከቱ ይጋብዙ ይሆናል ይሄ ጥያቄ ከአዲስ አበባ ልጀምርና ልመለስ። ዶክተር ፋንታሁን እርስዎ ይጀምሩ። እንግዲህ በእኔ እሳቤ የኢትዮጵያ ትምህርት ይሄንን ያስገኛል፣ የመጠየቅ የማሰብ የመመራመር እድል ይሰጣል ብሎ ለማለት ያስቸግረኛል። ቅድምም እንደተባለው ጥራቱ በብዙ ጥናቶች የተጓደለ እንደሆነ ምንም እንኳን ጥራት የሚለካበት የተለያየ መንገድ የመለኪያ ደረጃዎች ወይም ነጥቦች በትክክል ከትምህርቱ ዓላማ ጋር የሚሆን ልጆቹ የሚማሩት ነገር ወደፊት በመማር የሚያገኙትን እውቀት ሚሆን ክህሎት ወይም የሚያመለካከት ለውጥ ታሳቢ አድርጎ ነው አይደለም የሚለው አነጋጋሪ ቢሆንም፣ መንግስትም ወላጅም፣ መምህራንም ሌሎች ባለድርሻ አካላት እንደሚረዱት የተጓደለ ነገር አለው። ጥራቱ የተጓደለ ነው ማለት ይቻላል። ያ ደግሞ እንግዲህ የትምህርት ስርዓቱን ወይም ካሬክለ የሚባለውን ስናይ የማስተማሪያ መንገዱን ስናይ፣ መምህራንን ስናይ፣ ብዙ ያልተሟሉ ነገሮች አሉ። ስርዓተ ትምህርቱም ወይም ካሪክለሙም ልጆቹ የሚማሩት ነገር እውነት በትክክል ዛሬ የሚገጥማቸውን ወይም ነገ የሚገጥማቸውን ችግር ሊፈቱ የሚያስችላቸው ነገር ነው ወይ የተማሩት እየተማሩ ያለው ብለን ስና ያንም የሚያሳይ አደ እንደውም አንድ አባት አሉ የተባለ የሰማሁት ሰው የት ሄደው አንድ የተማረ የሚል ሰው አንድ ማወቅ ያለበትን ባህል ሳያቅ ይቀራል። እና አይ እሱ እኮ የተማረ ስለሆነ ነው ተብሎ መማር እንዲያውም ባህል ወግን አለማወቅና በየቀኑ የሚገጥሙንን ችግሮች ያለመፍታት ችግር አለ። ስለዚህ ካሪክለሙና በየቀኑ የሚገጥመን ችግር የተራራቁ ናቸው የሚል እምነት አለኝ። በትክክል ምንማረውን ለምሳሌ ዛሬ አንድ ተማሪ ክፍል ውስጥ የሚማረውን ወደ መሬት አውርዶ ዛሬም ሆነ ነገር ሊገጥሙት የሚችሉትን ችግሮች ይፈታል ወይ ብለን ስናይ ያን ማድረግ አይችሉም። ለማሰብ፣ ለመመራመር፣ ለመሞከር ያመቻል ወይ ብለን ስናይም አያመችም። በክፍል የተወሰነ አስተማሪው በዋና ተዋናይነት የሚያካሂደው የተመጠኑ የተቆጠ ነገሮች የሚሰጥበት ነው ሆኖ የምናየው ብዙ ጊዜ። ስለዚህ ተማሪው ክፍል ውስጥ የተማረውን ነገር ለማስታወስ እና በፈተና ጊዜ ለመመለስ ከክፍል ክፍል ወይም በዩኒቨርሲቲ ደረጃም ከሆነ ከአመት ዓመት ለማለፍ በማሰብ ወይም ያን ታሳቢ በማድረግ እንጂ በእውነት ዛሬ የምማረው ትምህርት ነገ ለምኖረው ኑሮ ይጠቅመኛል ወይ ያንን ማድረግ ይችልበታለሁ ወይ ብሎ ቢመረምር ወይም ብለው ቢመረምሩ ለማግኘት የሚቸገሩ ይመስለኛል። እንዳላ በዛ ነገር ደግሞ መልካም ጥሩ አድርገው ዘርዝረው አስረድተውናል ዶክተር ፋንታውን። ዶክተር አዳነ ወደ እርስዎ ነው የምመጣው። የመማርን ፋይዳ ቅድም ባነሳችሁት መልኩ የሚለካ ፍሬ በኢትዮጵያ ስርዓተ ትምህርት ውስጥ ቀደም ብሎ ዶክተር ፋንታውን እንደዘረዘሩት አንድ ተማሪ በትምህርት ስርዓት ውስጥ ሲያልፍ እነኛን ፍሬዎች የሚያገኝበት ሁኔታ ተመቻችተዋል ወይ? በእርግጥ ለኑሮ ጥያቄዎች መልስ ለመስጠት ብልሃት ፍለጋን ጭምር ያስተምራል ወይ? ዶክተር ፋንታውን እንዳሉት ከክፍል ወደ ክፍል ለመሸጋገር እና በመጨረሻው የሚገኘውን የማረጋገጫ ወረቀት ከማግኘት ባሻገር በትምህርት ሕይወትን ለመለወጥ ሕይወትን ለማሻሻል የሚረዱ ነገሮችን መቅሰም የሚያስችል የትምህርት አካሄድ አለ ወይ? በዛ ስርዓተ ትምህርት ውስጥ እንደተማረም፣ በመምህርነት እንዳገለገለም እንዲያውም ያቀረቡትንም ጥናታዊ ጽሑፍ የመልከት ታድርግ ያለው እስኪ እርሶስ ምን ይታዩታል? አመሰግናለሁ። አቶ አሉላ እንግዲህ ምንድነው የኢትዮጵያ ትምህርት የጥራት ችግር ሲታይ ብዙን ጊዜ ቢሆን የሚመረጠው በአገር አቀፍ ደረጃ ሰፊ ጥናት ተደርጎ ልጆቹ የሚጠበቅባቸውን ክህሎት፣ እውቀት እና ዝንባሌ አዳብረው ነው ወይ የሚጨርሱት? ወደ ስራ ዓለም ሲቀላቀሉም ወይ ወደ ህብረተሰቡ ሲገቡም ምን ያህል ያንን ነገር ይጠቀሙበታል፣ ስራ ላይ ያውሉታል? አገሪቱስ፣ ህዝቡስ በዛ ምን ያህል ተጠቅሟል የሚለው ቢጠና ትልቁን ማወቂያ ዘዴ እሱ ነበር። እዚህ ሀገር ምንድነው ሶሾ ኢኮኖሚክ ኢምፓክት ስተዲ ይሉታል። በማህበራዊ ኢኮኖሚያዊ ኑሮው ላይ ያለው አዎንታዊ ተጽዕኖ ምንድን ነው የሚለው እና በእርግጥ ያ ተደርጎ አላየሁም። የተበታተነ ጥናት አለ እዚህም እዛ የሚደረግ ግን፣ ምንድን ነው ሂደቱን በማየት የትምህርቱን ጥራት ሁኔታን በግልጽ መናገር ይቻላል። ምን ማለት ነው የትምህርቱ ስርዓት ሂደቱን በምናይበት ጊዜ የትምህርት አመራር እንዴት ነው የሚመደበው? የትምህርት ኃላፊዎቹ እና የመንግስት ኃላፊዎች የትምህርት ጥራት እንዲኖር ቁርጠኝነት አላቸው ወይ? እና ያንስ በተግባር ያሳያሉ ወይ? ግብዓቱን የመወሰን እንደዚሁም ስርዓተ ትምህርቱን የመወሰን የሰው ኃይሉን የመወሰን እንደዚህ አይነት መብቱ አላቸው ወይ? ተቋማቱ ነፃነት አላቸው ወይ? የሚገቡት ደግሞ መምህራን እንደዚሁ ብቃቱ አላቸው ወይ? ከዛም በላይ ደግሞ አካባቢው ለትምህርት ምቹ ነው ወይ? ቅድም የጠቀስናቸው የትምህርት ምንነት ወይም የትምህርት ውጤቶች ምን መሆን አለባቸው ስንል በይበልጥ ይሄ ስለ አጠቃላይ ትምህርት ስናወራ አንዳንድ ነጥቦችን ለማስቀመጥ ሞክሬያለሁ። ለዛ ፍላጎቱ አለው ወይ በይበልጥ ምንድን ነው ይሄ በኢትዮጵያ ትምህርት እዚህ ሀገር የህዝብ ትምህርት ቤት ነው የሚባሉት በመንግስት በጀት የሚተዳደሩ ኢትዮጵያ ውስጥ የመንግስት ነው የሚባሉት እና ብዙውን ጊዜ ፍላጎቱንም የሚወስነው የሚቀጥረው መንግስት ስለሆነ ለእንደዚህ አይነት ነገር ፍላጎቱ አለው ወይ ብለን ስናይ በይበልጥ ባለፈው ሀያ ሰባት ዓመታት የሚፈልገውን አይነት ሰው ነው ትምህርት ቤቶች ያወጡ የነበረው እና ስለ ጥራቱ ስንናገር በዛ መንገድ ማየት እንችላለን። በይበልጥ ይሄ መንግስት ፖለቲካው በሁሉም ዘርፍ ትምህርቱ ላይ ተጽዕኖ አለው እና ለውጤቱ ያለው ፍላጎት ጭምር ጥራት ላለው ፍላጎት ቢኖር ምናልባት ተቋማቱ የተሻለ የሰው ሀይል ያዘጋጃሉ፣ የተሻለ የስራ አመራር ያመጣሉ፣ የተሻሉ መምህራንን መቅጠር ይችላሉ ለመምህራን ጥራት ይጨነቃሉ እና ያ ነገር ባለመሆኑ ይህን ሂደት በማየት የትምህርቱ ጥራት እጅግ በጣም ዝቅተኛ እንደሆነ መናገር ይቻላል። በዚያም ላይ እነዚህ ግብአቶችን ሂደቱን አስመልክቶ የተደረጉ ብዙ ጥናቶች አሉ እዚህም እዛም እና እነሱን ስናይ ጥራቱ ችግር ላይ ያለ መሆኑን ያሳያል። መልካም ዶክተር ሀዋኒ ወደ እርስዎ ነው የሚሻገረው ይሄ መሰረታዊ ጥያቄ ስለሆነ በተለይ ደግሞ እናንተ የልጆችን ትምህርት በጣም በጨቅላነት ጀምሮ የሚሰጠውን ትምህርት ትኩረት አድርጋችሁ ፕሮጀክት ቀርጻችሁ በዚህ ዙሪያ መሻሻሎች እንዲመጡ እያደረጋችሁ ስለሆነ ለትምህርት ጥራት ያሳስባችኋል፣ የመመልከት እድል አግኝታችሁ ይሆናል የሚል ግምት ይዤ ጭምር ጥያቄ የማቀርበው እርሶስ እስካወቁት ከተረዱት ድረስ ምንም እንኳን በዚህ በዩናይት ስቴትስ የሚኖሩም የሚሰሩም የሚያስተምሩም ቢሆን በኢትዮጵያ የነበረውት ልምድ እርግጠኛ አደለሁ፣ ምን ያህል እንደሆነ፣ ስለ ኢትዮጵያ የትምህርት ጥራት ይዞታ የሚረዱት ምንድን ነው? አድማጮች በትምህርት ጉዳይ ከሦስቱ እንግዶቼ ጋር የጀመርነው ነው ውይይት አላበቃም። ቀሪውን ቆየት ብለን እንመለስበታለን። አድማጮች አሁን የአዲስ አበባ መስኮት ሊከፈት ነው። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉም ለምሽቱ ያሰናዳውን ቅንብር ይዞ ቀርቧል። በሀሳብም በርከት ያሉ ዓመታት ወደኋላ ይወስደናል። የመሬት ጉዳይ ነው ትኩረት ያደረገበት ርዕስ። ንጉሴ መስመሩ ያንተ ነው። መዝሙሩ እና መሬት ለራሱ ለላ አፍሳሹ አገሩን ድላን ተሆኗል ላርሶ አደሩ ተብሎ ላርሶ አደሩ ተብሎ ተዘምሯል። መሬት ላራሹ ለላብ አፍሳሹ ለባለ አገሩ ድላን ተሆኗል ለአርሶ አደሩ። የዛሬ እንግዳዬ አሉላ የቋንቋና የሥነ ጽሑፍ ባለሙያው የቀድሞው የቀዳማዊ ኃይለ ዩኒቨርሲቲ ተማሪው ጸጋዬ ኃይሉ ተፈራ ነው። ትውልድ እንዲያውቅ ወደ ኋላ መለስ ብሎ ታሪካዊ ክንዋኔዎችን ማስታወስ ተገቢም አስፈላጊም ይመስለኛል። የገጠርን መሬት የሕዝብ ያደረገው አዋጅ ከታወጀ እነሆ የፊታችን ሐሙስ የካቲት 25 ቀን 2013 ዓ.ም 46 ዓመት ይሆናል። እንግዳዬ ጸጋዬ፣ በእውነቱ በነገስታቱ ዘመን መሬት የጥቂቶች ነው የነበረው። የገጠር መሬት የጥቂቶች ነበረ። በአባቶች መኳንቶች መሳፍን መሬቷን አገሪቷን መሬት ሰፊውን ክፍል ጠቅለው በብዙ ሺህ የሚቆጠሩ ጋሻ መሬቶች ጥቂት መኳንንትና መሳፍንት ይዞታዎች ነበሩ። ይህን መሬት እንደ በአግባቡነቱ ባይጠቀሙበትም ገበሬውን በመልከኛ አማካይነት ገበሬውን በታጠቀው በሰራዊቱ በከፍተኛው አማካይነት ተቆጣጥረው ፍሪዳ ሲያስነዱት ገበሬውን ጠቤ በገረሆይና ማር በገረሆይና ገብር ሲሉት እና ምርቱን በእርቦም በዘካም በጉልበትም ሲሶ በሳምንት የተወሰኑ ቀናትን ለባለርስቱ ሁዳድ እያረሱ እንዲያገለግሉ እየተደረገ በአጥንቱም በጉልጥምቱም ገበሬው በእውነቱ ሲበዘበዝ ሲሰቃይ ኖሯል፣ ዘመናትን ገፍቷል። ገበሬው የባለርስትና ጭሰኛ ግንኙነትን ለማቋረጥ መሬትን ላራሹ ለላባ አፍሳሹ ለማድረግ የዘመናት ትግል ተካሂዷል። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች እንቅስቃሴ፣ የራሳቸው የገበሬዎቹ ዐመፅ፣ የንጉሠ ነገሥቱና የአንዳንድ ተራማጅ የፓርላማ አባላት ግፊት፣ በእውነቱ ውለታቸው ከደመና በታች እንዲቀር ማድረግ የሚገባ አይደለም። በአንጻሩ የፓርላማው የሕግ መምሪያና መወሰኛ ምክር ቤቶች የመሬት ከበርቴዎች ስለነበሩ ብዙዎቹ ይህ አዋጅ እንዳይወጣ እንቅፋት ሆነው መቆየታቸው ዛሬ ጭምር በታሪክ ይታወሳል፣ ይዘከራል፣ ይነገራል። ለመሆኑ እንደው እንዴት ነበር? ጸጋዬ ቀዳማዊ ኃይለሥላሴ ዩኒቨርስቲ እያለ በፓርላማ የነበረውን አጠቃላይ ሁኔታ ያስታውሳል። እኔ ዩኒቨርሲቲ ተማሪ ሆኜ ዘመኑ በነበረው ፓርላማ ውስጥ ምክር ቤት የመሬት ጥያቄ ተነስቶ ዛሬ የደረሰ ውሳኔ ላይ ባይደረስም ክርክር እንደነበር ጥያቄው ተነስቶ ይመላለስ እንደነበረ ሰማ ነበረ። በሰፊው ይወራ ነበረ፣ የሆነ ጉምጉምታ እንደነበረ። በወቅቱ ተራማ ነበሩ የፓርላማ አባሎች እዛው ምናልባትም ከንጉሱም ጭምር እና ከንጉሱ ባለስልጣኖችም ጭምር ለውጥ ፈላጊዎች በመሬት ይዞታ ላይ በመሬት ስሪት ላይ ለውጥ እንዲሆን የሚፈልጉ ኃይሎች እንቅስቃሴ እንደነበረ ይናፈት ነበረ። ይህንኑ መሰረት አድርጎ በወቅቱ የአዲስ አበባ ዩኒቨርሲቲ ተማሪዎች ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ይባል በነበረውና በነበርንበት ዘመን በዩኒቨርሲቲ ውስጥ ለስብሳዎቹ ቀኑን በትክክል በማላስታውሰው ለት መሬት ላራሹ እንዲሰጥ አጠቃላይ የቀዳማ ያስላሳዊ ተማሪዎች በትልቅ ሰልፍ ሰላማዊ ሰልፍ መርካቶ ደርሰን ተመልሰናል እና የመሬት ለአራሹ ጥያቄ ነበር እኛ ጥያቄ። አመሰግናለሁ። አቶ ጸጋዬ ኃይሉ ተፍራህ ኃይለኛ እየሄደ ያስገብራል። የትም መሬት የሁሉም ናት ባለቤት የላትም ይሄ ግጥም እጅግ የታወቀ ነው። የዚህን ግጥም ምስጢር ከወቅቱ የሀገራችን ከተሞች የመሬት ወረራ ጋር አያይዤ ሌላ ጊዜ ልመለስበት ቃል ገባለሁ። ለዛሬው በዚሁ ንጉሴ አክሊሉን ለዝግጅቱ አመሰግናለሁ። አድማጮች፣ ቀደም ብለን ጀምር ያደረግነው አነጋጋሪ ርዕሶችን የነካካንበት የምሽቱ ውይይት ተከታይ ክፍል ነው። አሁን በትምህርት ዙሪያ ወደ ጀመርነው ውይይት ነው የምንመለሰው። እንግዶቼ ላስታውስ፣ ዶክተር ሀዋኒ ንጉሴ ከሎስ አንጀለስ፣ ዶክተር አዳነ ገበያው ካሳ ከሺካጎ እንዲሁም ዶክተር ፋንታውን አድማስ ከአዲስ አበባ ናቸው። ቀደም ብለን እልባት ባደረግንበት ጥያቄ ነው የምንደረደረው ይሄ መሰረታዊ ጥያቄ ስለሆነ በተለይ ደግሞ እናንተ የልጆችን ትምህርት በጣም በጨቅላነት ጀምሮ የሚሰጠውን ትምህርት ትኩረት አድርጋችሁ ፕሮጀክት ቀርጻችሁ በዚህ ዙሪያ መሻሻሎች እንዲመጡ እያደረጋችሁ ስለሆነ ለትምህርቱ ጥራት ያሳስባችኋል፣ የመመልከት ዕድል አግኝታችሁ ይሆናል የሚል ግምት ይዤም ጭምር ነው ይህን ጥያቄ የማያቀርበው። እርሶስ እስካወቁት እስከተረዱት ድረስ ምንም እንኳን በዚህ በዩናይት ስቴትስ የሚኖሩም የሚሰሩም የሚያስተምሩም ቢሆን በኢትዮጵያ የነበረውትን ልምድ እርግጠኛ አይደለሁም፣ ምን ያህል እንደሆነ። ስለ ኢትዮጵያ የትምህርት ጥራት ይዞታ የሚረዱት ምንድን ነው? እሺ፣ በጣም ጥሩ። እኔ ከጥራቱ በፊት አንድ ነገር ብናነሳ ይሄ አፕሮች ወይም ስርዓተ ትምህርት የኛ የሆነ ትምህርት ኖሮን አያውቅም። ቅድም እንደተነሳው ዶክተር ፋንታሁንም ዶክተር አዳነም እራሳችን በራሳችን የመሰረት ነው ትምህርት ከኖረን ቆይቷል። አሁንም ቢሆን ትምህርት ቤት ውስጥ የምንሰጣቸው የሌላ አገር አደበላልቀን ይሆናል ብለን የምንሰጣቸው ነው። እንደዛ ደግሞ ሲሆን የትምህርት ዋናው መሰረቱ ከአካባቢ ጋር ያለውን ግንኙነት ማጠናከር ነው። መጀመሪያ አንዳንድ ጊዜ የምንስተው ልጅ እንዴት ይማራል? ትምህርቱ ሳይሆን እንዴት ይማራል ብለን መጀመር ያለብን ይመስለናል። ጥራት ስናስብ ጥራቱ የሚያያዘው ከየት እንደሚማርበት ስናቅ ነው አይደለም። ስለ ከሪኪለም አፕሮችም ይሄ ስርዓተ ትምህርትም ስናስብ ልጅ በሁለትና በሶስት አመቱ ምን አይነት ትምህርት ነው መስጠት ያለብን? እሱ ደግሞ አሁን ዶክተር አዳን እንዳነሳው የእውነት የአገር አቀፍ ጥናት ተደርጎ እኛ ከበድ ነው እንጂ ከባድ አይደለም። በሁለት በሶስት ዓመት የሚማረውን ነገር ይዞ ነው በስምንትና በዘጠኝ ዓመት። ችግሩ ግን በሁለትና በሶስት ዓመት በጣም የተሰበጣጠረ ትምህርት ስለምንሰጣቸው ቅድም ዶክተር ፋንታ ሁንም አንስቶታል። የራቀ ትምህርት ማለት ልጅ በሶስትና በአራት ዓመቱ ይሄ የተለያየ አስተሳሰብ ውስጡ ከቶ ነገሮችን ማብላላት አይችልም ገና። ግን መሰረቱን ፋውንዴሽኑን ከሰጠነው አካባቢ ይሄ ይሄ ይሄ ነገር አለ ሂሳብ እንኳን ሁለት ቤት ሁለት ጎጆ ቤት አለ። ሁለቱን ወደዛ ስንሄድ ሰፋ ብሎ በጣም በቤሲክ እና በሚያውቀው ስንጀምር ነው ጥራቱን እያሻሻልን የምንመጣው። ሚኒስትሪ ኦፍ ኤጁኬሽን ከሪኩለሙንም የፕሪ ፕራይማሪውን በደንብ አንብበነዋል፣ አጥንተነዋል። ብዙ ጥሩ መዠርዝ አሉ። ግን ያም መዠሩ ከውጭ በጣም ተደበላልቆ ስለመጣ የኛ አይደለም የኛ ያልሆነውን ደግሞ ነገር አስተማሪ ራሱ ወስዶት ለተማሪ መስጠት ያስቸግራል። አንድ ነገር ደግሞ ጥራት ስናነሳ ከልጅነት አሁን የእንግሊዝኛም ቋንቋ እየገባ ነው። ይሄ ዋተር ዳውን ሲስተም የምንለው ነገር ነው። ኮንሰፕቱ ካልገባቸው፣ አስተሳሰቡ ካላዩት፣ ካልነኩት፣ ካልሰሙት በኋላ ሄደን ይሄ ልጅ ገብቶታል ብለን ጥራቱን ይሄ አሴስመንት አፕላይ ስናደርግ ልጆች በጣም ሲወድቁ ስናይ ማየት ያለብን በሁለት እና በሶስት ዓመት ምን አይነት ስርዓተ ትምህርት ነበር የሰጠ ነው ማለት አለብን። እሱ ላይ እንደገና አለም በኢትዮጵያ በሁሉም የኢትዮጵያ ልጆች እንዴት ነው የሚማሩት፣ እንዴትስ መማር አለባቸው የሚለው በጣም በእውነት በደንብ መታየት ያለበት ነገር ነው። ግን ከጥራት በፊት አቀራረቡ፣ ጥራቱን ደግሞ ስናየው እንግዲህ ጥራት ማለት ጥራት የምናውቀው በአሰስመንት ነው። ይሄ ልጅ ችሏል አልቻለም። ጥራትን ደግሞ ስናየው በጣም በእድሜ የተገደበ መሆን አለበት። የትምህርት ጥራት በሶስትና በአራት ዓመት ይሄ ልጅ ይሄን ይሄን ይሄን ያውቃል፣ ይሄንን ይዞ ደግሞ ተሻግሮ አንደኛ ክፍል መግባት ይችላል ማለት አለብን። አሁን ይችላል የምንለውና የምንፈትነው ልጆችን እውነት ለመናገር ስበን ካየነው እንደው ተናግሮ ውጭ ይሄዳል ነው እንጂ አገር ቆይቶ አገር ይገነባል የሚለው የትምህርት ጥራት እያየን አይመስለኝም። መልካም። ዶክተር ፋንታውን ወደ እርስዎ ልመጣ ነው። ዶክተር ሀዋኒ በመጨረሻ ከተናገሩት ብንወስድ አንድ ልጅ እንዴት ይማራል የሚለው የቱን ያህል አስፈላጊ መሆኑን አቀራረብ ወሳኝ መሆኑን የተናገሩበት ምናልባትም እናንተ የተለየ ትኩረት ሰጥታችሁ ወደምትሰሩበት ወደ መጀመሪያው ወደ ልጆች ትምህርት አጀማመሩ መሰረት የሚወስድ ይመስለኛል። በልጅነት በዚያ በጨቅላ እድሜ የሚጣለው መሰረት ምንድን ነው የሚለውን እንድንጠይቅ ይጋብዛል እና ለማህበረሰብ የተሻለ እጣ ቁልፍ ነው ስለሚባለው ስለዚያ የልጅነት ትምህርት ጅማሮ የአንድን ታዳጊ የመጀመሪያዎቹን ሰባትና ስምንት ዓመታት የትምህርት ዓለም ምንነት ብትመለከቱ በኢትዮጵያ በዚያ እድሜ የመጀመሪያ ትምህርታቸውን ከቤትም ጀምሮ በቀደመው የልማዳዊ ትምህርት በዘመናዊ የሚችሉ ሰዎች ህፃናት የሚልኩበት ቦታ አለ። የብዙዎችን ህፃናት አይወክልም። ምንድን ነው አንድ ልጅ አድጎ የመጀመሪያዎቹ አመታት ውስጥ የሚማረው የቱን ያህልስ ያን ቅድም ያላችሁትን መሰረት የሚያስጥል ሁኔታ አለ። ዶክተር ሀዋኒ ከገለጹት ቢነጥቁ ዶክተር ፋንታውን። እሺ፣ አመሰግናለሁ እንግዲህ የእኛ ሀገር የዚህ የቅድመ መደበኛ ትምህርት ይባላል፣ አጸደ ህፃናት ይባላል። በአጠቃላይ ስናየው መሰረታዊ ክፍተት የሚታይበት ነው። ምንድን ነው ክፍተቱ? አንደኛ የልጆችን እድገት ያማከል አይደለም የሚማሩት ነገር። ሁለተኛ አላማውን የሳተ ነው። አላማውን የሳተ ነው የምለው ለምንድን ነው? በዚህ ደረጃ በቀዳማይ ልጅነት ዘመን ማግኘት ያለባቸው ነገር አካዳሚ የሆነ ትምህርት ልክ መደበኛ ተማሪዎች እንደሚማሩት ሳይሆን፣ ቅድም ዶክተር ሀዋኒን በተደጋጋሚ ሲገልጹት እንደነበረው የልጆቹን ሁለንተናዊ እድገት ታሳቢ ያደረገ ነው መሆን ያለበት። የልጆቹ ሁለንተናዊ እድገት ስንል ምን ማለታችን ነው? አእምሮዊ እድገት አላቸው፣ የቋንቋ እድገት አላቸው፣ የአካላዊ እድገት አላቸው፣ የስሜት እድገት አላቸው፣ የማህበራዊ የሆነ እድገት አላቸው ይሄን አማክሎ እነዚህ እድገቶች ደግሞ አንዱን ከአንዱ ነጥሎ ማየት አይቻልም። ለቋንቋ እድገታቸው ስንሰራ አእምሮዊ እድገታቸው ያድጋል፣ ማህበራዊነታቸው ያድጋል፣ ስሜታዊ እድገታቸውም ያድጋል። ለአእምሯዊ እድገታቸው ስንሰራ እንዲሁ ለሌሎቹም ይሆን። ስለዚህ ሁሉንም ታሳቢ ያደረገ በደንብ ታስቦበት ልጆቹ ሙሉ ሆነው እንዲያድጉ ነበር መሆን ያለበት። ምክንያቱም በኋላ ሲያድጉ እነሱ በሚፈልጉት አቅጣጫ እንዲሄዱ ሙሉ ሰው እንዲሆኑ በተሻለ መምራት እንዲችሉ ማዘጋጀት ነው። ምክንያቱም ለዓለም አዲስ ናቸው፣ ለነገሮች አዲስ ናቸው። የሚመራምሩበት የሚመረምሩበት የሚሞክሩበት ከባቢ መፍጠር ያስፈልግ ነበር። አሁን በእኛ ሀገር ቅድም እንደተባለው ይህንን እድል የሚያገኙትም በመጀመሪያ ቁጥራቸው በጣም ትንሽ ነው። በሶስት ዓመት ቆይታ የሚቆዩት ወደ ከሀያ ሁለት በመቶ የሚበልጡ አይደሉም። የአንድ አመት ቆይታ የሚያገኙት ናቸው ወደ ስልሳ አምስት በመቶ አካባቢ የሚሆኑት። ለዚህም በሶስት ዓመት የሚቆዩትን ወስደን እንኳን ብናይ በከተማ አካባቢ የሚገኙ በተለምዶ አጸደ ሕፃናት ኪንደር ጋርተን የሚባለው ምንድነው የሚማሩት ምንድነው የሚያገኙት ብለን ስናይ አካዳሚያዊ የሆኑ ነገሮች ናቸው። ፊደል ይቆጥራሉ፣ ቁጥር ይቆጥራሉ፣ ቃላት ይማራሉ፣ ማስላት ይማራሉ። በተለይ ደግሞ የውጭ ቋንቋን ወይም እንግሊዝኛን ከፍተኛ ትኩረት በመስጠት አንዳንድ ትምህርት ቤቶችም የውጭ ዜጋዎችን በመቅጠር ወላጆችን ለመሳብም ይመስላል ቋንቋ በማተኮር ያ ደግሞ የራሳቸው ቋንቋ ስላልሆነ ከአካባቢያቸው ይነጥላቸውና በትክክል የሚባለው ምን ማለት እንደሆነ ለመመርመር ለማሰብ ለመነካካት የማይጋብዝ ሆኖ ልጆቹን ውስን በክፍሉ ብዙ ጊዜያቸውን እንዲያሳልፉ የሚያደርግ ይሆናል። ይሄ ምንድን ነው ጉዳቱ? ሁለንተናዊ እድገታቸው ሳይሳካ ይቀርና አካዳሚያዊ የሆነ ነገር ብቻ ሰጥተናቸው ምናልባትም ወደ መደበኛው ትምህርት ቤት ሲገቡ የሚያገኙትን ነገር ወደ ታች ስበን አውርደን አካዳሚያዊ በሆነ ለእድሜያቸው ለአእምሮአዊ እድገታቸው በማይመጥን መልኩ ስናስጨንቃቸው ነው የሚታየው። የቤት ስራ ይዘው ወደ ቤታቸው የሚሄዱ ህፃናት አሉ። የአራት ዓመት የአምስት ዓመት ልጆች የቤት ስራ ይሰጣቸዋል። ጥቃቅን ጡንቻ የምንላቸው ለመጻፍ የሚያገለግሉ በጭጣቶች የሚገኙ ጡንቻዎች ሳይበረቱ እንዲጽፉ ይገደዳሉ። ቀለም እንዲቀቡ ይደረጋሉ። ያንን ሳያሟሉ ሲቀሩም ደግሞ እንደወደቁ የሚቆጠሩበት ሁኔታ አለ። ነገር ግን መሆን የነበረበት ቅድም እንዳልኩት ልጆቹ ፍላጎታቸውን መሰረት ያደረገ ኧርሊ ቻይልድሁድ ኬር ኤንድ ኤጁኬሽን ምሳሌ ኢመርጀንት ካሪክለም ሚባል አለ። ኢመርጀንት ሌሰንም አለ። ልጆቹ ዶክተር ሀዋኒ ታግዘኛለች ይሄን ምን ብዬ እንደምተረጉመው ክፍል ውስጥ ይዘዋቸው የሚመጧቸው ወይም እዛ ክፍል ማለት እንኳን ያስቸግራል ፎርማል ክፍል መሆን የለበትም ብዬ ነው ማምነው ይዘዋቸው የሚመጧቸው ፍላጎቶች፣ የሚሞክሯቸው፣ የሚያነሷቸው ነገሮች እንደመነሻ ሆነው ህፃናትን እነሱንም የሚንከባከቡ፣ የሚያግዙ፣ የሚረዱ፣ የሚያስተምሩ መምህራን ልጆቹ ከሚያሳዩት ፍላጎት ተነስተው እዛው አቅደው የሚያዝዋቸውና አካባቢያቸውን እንዲያውቁ እንዲረዱ ማድረግ ይችሉ ነበር። ነገር ግን እቅድ ይታቀዳል፣ የአመት እቅድ ሊሆን ይችላል ይታቀዳል፣ በዛ መሰረት ልጆቹ ምን አይነት ፊደል መለየት እንዳለባቸው፣ ምን አይነት ቁጥር ማወቅ እንዳለባቸው፣ ምን አይነት የእንግሊዝኛ ቃላት ማወቅ እንዳለባቸው በተወሰነ መንገድ መደበኛ የሚመስል ትምህርት እንዲማሩ ይደረጋል። ያ ደግሞ ሁለንተናዊ እድገታቸውን ሳያሳኩ ይቀራሉ። ጥራቱንም ስናይ እንግዲህ አጠያቂና ዝቅ ያለ አላማውን የማይመታ ሆኖ ነው የምናገኘው። መልካም፣ ዶክተር አዳነ ወደ እርሶ ልምጣ። ዶክተር ፋንታሁን እና ዶክተር ሀዋኒ በዝርዝር የተመለከቱትን የቅድመ ልጅነት በጨቅላነታቸው መጀመሪያ የሚማሯቸውን ነገሮች የሚመለከቱ እንዴት መያዝ አለበት፣ አቀራረቡ ምን መምሰል አለበትን ጨምሮ ተወያይተዋል። እርሶ ተቋማዊ ምርምርና እድገትን በዕለት ተዕለት ስራ እንደሚያይ የስርዓተ ትምህርት ቅኝትንም የሚመለከቱ ጉዳዮች ሊያዛምዱልን፣ ምናልባትም የአንድ ልጅ ትምህርት እድገት ቀደም ብለን ችግር አለበት ያልነው ሁኔታ ከጅምሩ ይሆን ፈተና ላይ የወደቀው ያልዘራነውን ማጨድ እንዳይሆን መጀመሪያውኑ መሰረት ያለያዘ ከሆነ በየደረጃው የሚያገኛቸው የተሻለ ሁኔታዎች ካልተፈጠሩ መሰረት ሳይጣል ሲሆን የሚቀጥለውን እየጠበቅን ያለ ነው። ምናልባት የምንጠብቀው እና የምንሰጠው ወይም የምናደርገው አልተገናኙ እንደሆነ አድማጮች፣ ከዶክተር ሐዋኒ ንጉሴ፣ ከዶክተር አዳነ ገበያው እና ከዶክተር ፋንታሁን አድማስ ጋር በትምህርት ዙሪያ የጀመርነው ውይይት አላበቃም። ቀሪውን በሌላ ፕሮግራም እንመለስበታለን። ሙሉውን ዝግጅትም በድረ ገጻችን እና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግድ እንግዶችን ዶክተር ሀዋኒ ንጉሴን፣ ዶክተር አዳነ ገበያው ካሳን እና ዶክተር ፋንታሁን አድማስን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አስተያየቶቻችሁን ያደረሳችሁንም በርካቶች ናቸው። የፈረንሳዩ ቤተኛችን አስራደው ከኮቪድ-19 ባላነሰ የሰው ሕይወት ሆን ብለው የሚያጥፉ ሰዎችስ ጉዳይ በሚል የጻፉት እንዲሁም ሀብታምንሽ አመኑና አህመድ መንሱር በተመሳሳይ የሐሰት ወሬ አገር አጠፋ ያላችሁበት ደርሶናል። ቀደም ሲል ደረጀ ጄም የተባሉ አድማጫችን ከአዲስ አበባ በሐሰት ዜና ዙሪያ የቀደመ ፕሮግራማችንን አስመልክቶ የጻፉት ደርሶናል። ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ተስማሚ ናቸው ባላቸኋቸው ርዕሰ ጉዳዮች ዙሪያ እንዳመቻቸው በመጽሐፍም ሆነ በመደወል እንድትሳተፉ እየጋበዝን የዛሬውን ግን በዚሁ ልንቋጭ ነው አሁን የቀረን ወዳው <imitation> የሚበራ ወዳው የሚጠፋ የወረት ፍቅር ነው። የፍርቆች ከርፋፋ የከረመ ፍቅር ብዝ ባለ ጊዜ በብዛት ይገኛል። ፍቅር በያአይነቱ፣ የከረመ ፍቅር አቤት ደስ ማነቱ

የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር ሁድ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 ና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቀናባሪ አሉላ ከበደ በዚሁ የተሰናበትኩ። በእኔ በኩል ሰላም፣ ደህና አደሩ።